ኦሮሞ ነጻነት ግንባር ኦነግ መሪዎቼና አባሎቼ እየታሰሩ ናቸው ሲል አቤቱታ አሰምቷል። ኦነግ ይህንን የገለጸው የኢትዮጵያ መንግስት በኦሮሞ ነጻነት ግንባር አመራርና አካላት እንዲሁም አባላቱ ላይ የሚያካሂደውን ዛቻና እስራት በአስቸኳይ ያቁም ሲል ከትናንት በስቲያ ቅዳሜ ባወጣው መግለጫ ነው። መንግስት ባለፈው ሳምንት ባወጣው መግለጫ ታጥቀውና ሳይታጠቁ የሚንቀሳቀሱ ስምንት መቶ ሰላሳ አምስት ግለሰቦችን ቁጥጥር ስር አውያለሁ ማለቱ ይታወሳል። የኦነግን የቅዳሜውን መግለጫ አስመልክቶ ከፌዴራል ፖሊስ ኮሚሽን፣ ከመከላከያ ሚኒስቴርና ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረገው ጥረት እንዳልተሳካለት ገልጾ ናኮር መልካ ተከታዩን ዘግቧል። የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረን እነማን እንደታሰሩና ለምን እንደታሰሩ ጠይቀናቸው ተከታዩን መልስ ሰጥተውናል። መታሰራቸው እርግጥ ነው። ጓድ ጀቤሳ ገቢሳ የሸኔ ጉሚ አባልና የፖለቲካ ዘርፍ ኃላፊ ናቸው። ከእርሳቸው ጋር ወደ ስድስት የሚሆኑ አባሎች ናቸው የተያዙት። እነዚህን ሰዎች የያዘው የኢትዮጵያ የደህንነት ኃይል እንደሆነ ነው ያለን መረጃ የሚጠቁመው። እነዚህ ሰዎች ያጠፉት ምንም ነገር የለም። ከዋናው መሥሪያ ቤታችን ጉለሌ ጽሕፈት ቤት ሥራ ላይ ውለው ሲወጡ ተያያዙ መባሉን ሰማን። ኮሎኔል ገመቹና ፈቃደ የሚባል ጓደኛቸው ሜክሲኮ አካባቢ እንደተያዙ ሰምተናል። የኦነግን አባሎችና ደጋፊዎች በመላ ኦሮሚያ እየያዙ ወደ እስር ቤት እያጋዙ ነው። ነገር ግን እስሩ ከጥፋት ጋር የተያያዘ አይደለም። የኢትዮጵያ መንግሥት በኦነግ ላይ እያደረገ ያለው የፖለቲካ ጫና ነው እንጂ ጥፋት አጥፍተው አይደለም የታሰሩት። ስለ ግለሰቦቹ መታሰር መንግሥትን በሽማግሌ እንደሚጠይቁም ገልጸዋል። ስለ እስራቱ ከመንግስት ለማጣራት ያደረግነው ሙከራ አልተሳካም። ከዚሁ ጋር በተያያዘ የምዕራብ ኦሮሚያ የማዘዣ ማዕከል እዝ ኢንዶክትሪኔሽን እና ሕዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነው በምዕራብ ኦሮሚያ በተከሰተው አለመረጋጋት እና ግጭት ጋር ተያይዞ የተጠረጠሩ ግለሰቦችን ቁጥጥር ስር ማዋል መቀጠሉን ተናግረዋል። ማዘዣ ማዕከሉ ባለፈው ሳምንት ባወጣው መግለጫ ከያዛቸው 835 ታጥቀውና ሳይታጠቁ ከሚንቀሳቀሱ ግለሰቦች በተጨማሪ ሌሎችም ቁጥጥር ስር ውለዋል። ሪፖርቱ እየተዘጋጀ በመሆኑ ሰሞኑን ይፋ ይሆናል ብለዋል። በቁጥጥር ስር ስለዋሉ ታጣቂዎች የሚከተለውን ተናግረዋል። እየተደረገ ያለው ተጠርጣሪዎቹ በምዕራብ ኦሮሚያና ቤኒሻንጉል ጉሙዝ ክልል የሚገኙ አምስት ዞኖች ማለትም ምስራቅ፣ ምዕራብ እና ቄለም ወለጋ ዞኖች እንዲሁም የቤኒሻንጉል ጉሙዝ ካማሺና መተከል ዞኖች መረጋጋት እንዳይኖር አድርገዋል ተብለው የተያዙ ሲሆን በሂደቱ እጅ የሰጠ ወይም ጉዳት የደረሰበት ስለመኖሩ ጠይቄያቸው እንዲህ ብለዋል። ሰሜንያስኮል እንደዚህ ሆነ ምናምን የሚለው ነገር በማጣራት ሂደት ላይ የሚገለጽ ነው። ማነው እያደረገ ያለው ምናምን ቴክኒካሊ ከታየ በኋላ ተጠርጣሪዎች፣ የሚመለከተው አካል ምርመራ ከተደረገ በኋላ ይፋ ይሆናል ብለን እንጠብቃለን። እነዚህ ተጠርጣሪዎች ቁጥጥር ስር ሲውሉ ስለሚደረጉ ጥንቃቄዎችም ገልጸዋል። ተጠርጣሪዎቹ በኦሮሚያ እና በቤኒሻንጉል ጉሙዝ ክልል በሚገኙ ጊዜያዊ ማቆያ ቦታዎች እንደሚገኙ ኮሎኔል ጌትነት ተናግረው በቁጥጥር ስር እየዋሉ የሚገኙ ግለሰቦች ጉዳያቸው ከተጣራ በኋላ ከወንጀል ነጻ የሆኑ የሚለቀቁና ወንጀል የፈጸሙ ደግሞ ተጠያቂ እንደሚሆኑ ገልጸዋል። ተጠርጣሪዎቹ በማዘዣ ማዕከሉ በቁጥጥር ስር ከዋሉ ወዲህ በአምስቱም ዞኖች መረጋጋት እየተመለሰ መምጣቱንና ተቋርጠው የነበሩ የተለያዩ አገልግሎቶች እየተጀመሩ መሆኑንም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ